So I... ቆንጆ አባ ሳላንጋ ነው ያሸረሸር ሄጅ ሲዳሞ፣ የሲዳሞ ቆንጆና ድምፃዊው ራሱ ዛሬ ሊቀላቀሉን ነው አድማጮች የሚያገኙት ይመስልና፣ ስንት ጊዜ በኋላ ስሙን መናገር አያስፈልግም የሲዳሞ ቆንጆ ስንለው ይላሉ። የውይይታችን ትኩረት የኢትዮጵያን የሙዚቃ ታሪክ በአቀንቃኞቹ ምስል የሚቃኝ አዲስ የፎቶ መጽሐፍ ነው። የወርቃማው ዘመን ትዝታዎች የመጽሐፉ ርዕስ ተወያዮቹ የመጽሐፉ አዘጋጅ አቶ አብርሃም ቡዝነህ አርቲስት ታማኝ በየንና ቀደም ብለን በሲዳሙ ቆንጆ ያስተዋወቅ ነው አንጋፋው ድምፃዊ መልካሙ ተበጀ ናቸው ውይይታችንን ልንጀምር ነው አብርሃም የመጽሐፉ አዘጋጅ አንተነህ የወርቃማው ዘመን ትዝታዎች ይላል መጽሐፍህ የኢትዮጵያን የሙዚቃ ታሪክ ምናልባትም የቀደሙትን ስማቸውን በቀር ገጻቸውን ማናውቀው አንዳንዶቹ ስማቸውን የማናውቃቸውን ጭምር ያካተተ የኢትዮጵያ ሙዚቃ ታሪክ በፎቶግራፍ የሚተርክ የፎቶ መጽሐፍ ነው ያዘጋጀኸው። እንደ ከርዕሱ አንድ ነጥብ አሲዘንና ዝርዝሩ ንግባ፣ ለምን የወርቃማው ዘመን ትዝታዎች አልከው? የቱ ዘመን ነው? ያ ዘመንስ ላንተ? የወርቃማ ዘመን ትዝታዎች አልኩት። በዛ ዘመን የነበሩም አብዛኞቹ አርቲስቶች በሙያው ከመጠቀም ይልቅ ህይወታቸውም ሞር ለዛ ለሙያው አሳልፈው የሰጡ ናቸው። ሙያውን ያሳደጉ ሰዎች ናቸው። በዚህ ጉዳይ ብቻ ነው ወርቃማ ላይ ወደ ኋላ በጣም በርካታ አመት ይሄዳል። ለግል ጥቅማቸው ሳይሆን ለሙያው ሲሉ እራሳቸውን የሰው መሆናቸው ነው። እንዲህ የጎላ ድርሻቸውን ለማሳየት ስትል የተጠቀምክበት ከዚህ ዘመን እስከዚህ ዘመን የሚለውን ለማሳየት አይደለም። በኢትዮጵያ ሙዚቃ ታሪክ ትክክል። ዘመንን ያው ዘመን የሚያደርገው ሰው ነው። በዛ ዘመን ባረጉት ጉዳይ ብቻ ነው። መልካም አዲሱ ይሄ መጽሐፍ መቼም አብርሃም በአንድ ሰው መሰራቱ ራሱ የሚያስገርም ነው። ትልቅ ስራ ነው። ማንም አይሰራው ነው አንተ የሰራኸው ነገር ግን አንዳንድ ምናልባት ስትሰራው አብሮት ዛላለህም ወይም ሊሆን ይችላል። ና እንደው አመተ ምረት ቢኖር የሚሉ ሰዎች አሉ። ከሌ ብለህ ከዚህ አመተ ምረት እስከዚህ ቢባል ለሰው ስዕል ይሰጣል። ትንሽ የበለጠ እንጂ እንከናለው ከሚል አንጻር አይደለም። ትክክል ነው። ግን አንዳንድ በሞከርኳቸው ጉዳዮች ላይ እርግጥ የመዝጊያው ወይም ሕይወታቸው ያለፈበት ጊዜ ሊኖር ይችላል። ትክክለኛው ጊዜ ግን አንዳንዴ የተወለዱበት ወይም የጀመሩበት በተለያየ ጊዜ የምጠይቃቸው አመተ ምህረት የተለያየ ሆኖ ታገኘዋል። እና አንዳንዴም ይረባብሻል። ወይቸውን በትክክል ደግሞ አስመዘግ ያለማነካካቱ መርጫሙ በኋላ ላይ ደግሞ ብዙ ደፋር አደለንም። ሁላችሁ ከጀመርክ በዛ ቆጥላ እኔ በአጠቃላይ የማየው ምንድን ነው፣ አንድ ነገር ከአንድ ነገር ላይ ሲጀመር የጎደለውን ሁለተኛው ሲሰራው ሊያሟላው ይችላል። ለምሳሌ የእንትና ዘፈን ሲባል እንትና ጋር ታገኘው ይሆናል። በስንት አመት ሮ ማንዳት የለንም እና ምንም መነሻ ስለሌለን አሁን ይሄን አንድ ሰው ሲያደርገው በሱ ህልም፣ በሱ እይታ ለብዙ ሰው ወይም ለአንድ ሀገር የሚሆን ነገር ነው እና ብዙ ቀዳዳ ልናይ እንችላለን። ግን ቢያንስ መነሻ ሆኖናል። ሌላ መስራት ብትፈልግ ይሄንኑ መድገም እንኳን ብፈልግ የዚህን ሰው የህይወት ታሪክ መቼ እንደጀመረ፣ የት እንደሰራ እያገናዘው መሄጃ መንገዱን አመሻሽቶልኛል። የሚያስገድ ይመስለኛል። ለአንጋፋ ድምፃዊ መካከላችን አለ። መልካሙ ተበጀ፣ ያንተም ታሪክ ጭምር ነው የሚወራው። የሙዚቃ ታሪክ ነው መጽሐፉ። በመጽሐፉ የሰማሃን ስሜት እናስቀድምና፣ የትኞቹ ስራዎች ጎልተው ታይተውኋል? ምን አይነት ስራ ተሰርቷል። ፎቶግራፍ ይናገራል። ለምሳሌ ያህል አሁን ፈረደ ጎላን ሳይ ፈረደ ጎላ ዜማቸውን እኔ ራሴ ባስብ አሁን አላገኝ። እነኚህ በአጠቃላይ በዚህ በወርቃማው ዘመን ያሉ እንግዲህ፣ ወርቃማው ዘመን ቅድም እሱም እንደተነተነው የጊዜውም ጥሩነት ሁሉ ነገር ተመቻችቶ የኖረበት ዘመን ማለት ነው። ያንን ነገር ነው ብዙ የሚገልጽ የሚመስለኝ እኔ ለትውልድ በማስተላለፍ በኩል ከፍተኛ ነገር ነው የተሰራው ብዬ የማምነው ለእኔ ለራሴ። አሁን እያገላበት ማያቸው ሰዎች አሉ ወደኋላ ተመልሼ ራሴን እመለከታለሁ። የነበረኝን የልጅነት ትዕይንት ሁሉ ነገር አስብበታለሁ፣ ፎቶግራፉን ስመለከታ። የሌሎቹንም ሰዎች ሳይ እንደዛው ነው ሙያ ሀገሮችን ስእንደዛ ነው ደግሞ አንድ ላይ ተቀላቅሎ እነኚህ ሁሉ ሰዎች በኢትዮጵያ የነበሩ ድምፃውያን፣ በኦሮምኛም፣ በጉራግኛም፣ በትግርኛም፣ በአማርኛም የመሳሰለ ነገር ታዋቂ የነበሩ ሰዎች አንድ ላይ ኢትዮጵያ የሙዚቃ ጓዶች ብሔራዊ እንደዛ አይነት ቀርበው ስታይ በጣም ደስ የሚያሰኝ ነው። የማታውቀው አርቲስት አለ በዚህ አሁን። ለምሳሌ ፈረደ ጎላን አላቃቸው። ታገኘው ኃይሌን አውቃለሁ። ለምሳሌ ነፍናፌ ስትባል በድምጽ ነው እንጂ አላየኋትም፣ አላየኋትም። አሰፋ አባተ እኔ ልጅ ነበር እኮ እሱ ሲሞት። ግን ዘፈኑ የማትበላ ወፍ አብሮኝ ነው ያለው። በመኖርማ ቢሆን ያስታውሳል። እኔ አሁን ጃንሆይን አይቻቸው አላቅ ከቪዲዮ ውጭ። ለምንድን ነው ከልጅነት ጀምሮ ገና አሁን በክርስትና ስትነሳ፣ የልጅነት የክርስትና ፎቶ አለ፣ ከፍ ስትል ስድስተኛ ክፍል ምናምን። ያን የምንወደው ለምንድን ነው ያን ዘመናችንን ስለሚያሳየን ነው። የዚህ መጽሐፍ ትልቁ ጉልበቱ ትናንትን ማየት እንችላለን። ከማናውቃቸው ጋር እንተዋወቃለን። ጉድለት ጉድለት ይኖራል። ከዚህ በኋላ ያሉት የመሟላት እድል አላቸው። እስቲ እንግዶቻችን አንድ አፍታ እናንተን ገታ አድርገን በስልክ የያዝናቸው እንግዳሉ መስመር ላይ አንጋፋው አርቲስት ቀለመ ወርቅ፣ ባለፈው ሳምንት ረቡዕ ምሽት አብርሃም ብዙነህ ያዘጋጀው የድሮ ድምፃውያን እና ሙዚቀኞች ስዕላዊ መጽሐፍ ጥሩ ዝግጅት እንደነበረ በወቅቱ እዚያው ቦታ ተገኝተህ አይተኸዋል፣ አድናቆትህንም ገልጠሃል። አብርሃምን ባጭሩ በዕለቱ አቅርበነዋል፣ በስፋት አሁን ደግሞ ከእናንተ ጋር ሆኖ እሱም ይሄንን ስላይ መጽሐፍ ለምን እንዳዘጋጀ ምሽቱን አሉ ለአንተም ነበርክና፣ እስቲ እንዴት ነው እንዴት አገኘሁ፣ በአጠቃላይ እንጠቅለል ካለ ጥያቄን ጀምርና ዝርዝር ነገር ካስፈለገ እንመለሳለን። በአጠቃላይ እንግዲህ ይህንን አስተሳሰብ እንዴት አድርጎ እንደቃኘው አቶ አብርሃም በጣም አስደንቆኛል፣ አስገርሞኛል። ምክንያቱም እስከ ዛሬ እርግጥ የዚህ የኪነት ሰዎችን አንዳንድ በመጽሔት የተመሳሰሉት ነገሮች አልፎ አልፎ አንዳንድ ታሪክ ይወጣል። It ain't no good. እንዲያውም ለምሳሌ እኔ ሀገር ፍቅር ከመግባት ፊት የነበሩ ሰዎች እነ ፈረደ ጎላ እኔ አላቃቸውም በድምፃቸው በስራቸው ነበር። እነሱን ሁሉ አቅርቦ በሚዳሰስ መንገድ በአይን በሚታይ በሚዳሰስ ይህን ሁሉ ድካም እና ጥረት አድርጎ ትናንቶቹም የዛሬዎቹም ባለሙያዎቹ ደግሞ እንግዲህ ሁሉም የተለያየ ነው። ደራሲው አለ፣ ቀማሪው አለ፣ ዘማሪው አለ። ሁሉንም በየፈርጁ አቅርቦ እንደዚህ ስላስቃኘን ይሄ እንግዲህ በሀገራችን እኔ እስካሁን ድረስ ተሳስቼ ሊሆን ይቻላል ወይ አላየው ሊሆን ይችላል ግን ይሄ ግንባር ቀደም ወይም ፋናዋጂ ስራ ነው። ይሄ አንዳንድ ድክመቶች ካሉ እነሱን አርሙ፣ የበለጠ መሻሻል የበለጠ መሰራት የሚቻልበት መንገድ በሩን ከፍቶልናል። ስለዚህ እኔ አብራምን በሁለት መንገድ አድንቀዋለሁ። አንደኛ ገና እሱ ሳይወለድ ጀምሮ ያሉትን ሰዎች ታሪክ ፈልፍሎ ማውጣቱ፣ ሁለተኛ ደግሞ ገሌ ከገሌ ሳይል ዘመናዊውንም ባህሉን ከአንድ ላይ አጣምሮ ውህደት ፈጥሮ በማቅረቡ ድካሙ ይሰማኛል። መጽሔት አዘጋጅ ነበር። ሀገር ፍቅር በነበርኩበት ጊዜ አንድ ፎቶ ለማግኘት አምስት ስድስት ጊዜ ያን አለ ከግለሰቦች ቤት ለሙሰድ ና ይሄን ሁሉ ፎቶግራፍ አሰባስቦ እንደዚህ አድርጎ ስላቀረበለት በጣም ነው የማደንቀው የማመሰግነው እና ውለታውን ለመክፈል በምን እንደምንችል ባላቅም የእሱ ውለታ ያለብን ይመስለኛል። በጣም ትልቅ ስራ ነው የሰራው። በእኔ በኩል አድናቆቴ እጅግ የላቀ ነው። እናመሰግናለን። እንግዲህ አርቲስት ቀለማወርቅ ሌሎችም እንግዶች ስላሉ ወደ እነሱ እንሄዳለን። ምናልባት በአካል ስትገናኙ አንዳንዱን ነገር ለአብርሃም ትገልጥለታለህ። በእኛ በኩል እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እናንተም በእውነት እግዚአብሔር ባርካችሁ ከእሱ ቀጥሎ እኮ የምታስተዋውቁ እናንተ ናችሁ። ይስጥልን። እሺ፣ እኛማ ስራችን ነው እንግዲህ ይስጥልን። አሁን እንግዲህ ወደ ስቱዲዮ ተመልሰናል። አሉላ፣ ስለ ትዕግስታችሁ እናመሰግናለን። ቀደም ሲል አሉላ መግቢያው ላይ እንደገለጠው እናንተ እጃችሁ አለበት እዚህ ላይ ታማኝም መልካሙም። ማን ምን አደረገልህ? ከአንተ ልጀምር እስኪ አብርሃም። ታማኝ ምን አደረገልህ? መልካሙ ምን አደረገልህ? ሰርቶ ከጨረሰ በኋላ ነው የሚያሳየን የነበረው። አብርሃም ግን እንዲመለስ እድል እንግዲህ ከመጀመሪያው ጀምሮ ይህን ስራ ፎቶችን የምችለውን ያህል ካሰባሰብኩ በኋላ ስራውን ሲጀምር አንዳንድ ፎቶችም የማላገኛቸው አሉ። በታማኝ በኩል ያገኘኋቸው የተወሰኑ አሉ። ከዛ ውጭ መውር በአጭር ሚሆም በታሪካቸውና በቅደም ተከተሉ ላይ ሁለቱም የሚቻላቸውን ያህል ረድተውኛል። ከኔ ይበልጥ እነሱ እዛ ሙያ ውስጥ ስለነበሩ ስፔሻሊ ቅደም ተከትሎ ላይ ትልቅ እርዳታ ነው ያደረጉት። በማደራጀቱ ሙያዊ ይገዛቸው አልተለየኝም። ለምትለው ዝግጅቱ ላይ ስለነበራችሁ እኔም ስለሱ ማለት የፈለኩትን ሰምታችኋል። እሱ የሚያውቀው ነገር የለም። እኔ ስላልኩት ነገር እኔ እሱን ያየሁበትን አቅጣጫ ነው ያሳየውት። ከልጅነት ጀምሮ ለሙዚቃ ያለውን ፍቅር ነው። አሜሪካ የመጀመሪያውን ሙዚቃ ቤት ከፍቶ ለእናንተም አንዳንድ ጊዜ ሙዚቃ በሚያስፈልጋችሁ ጊዜ እንደሚሰጣቸው ሬዲዮ ላይ ስትናገሩ ሰማ ነበር። የተባበረን እኔ ሮጠን ክሳሁን ስለዚህ ያን አድርጓል። አሁን ከዛ እንኳን ሲወጣ ከሙዚቃ መለየት አልቻለም። ይሄንን ሲያደርግ አብሮት የሚኖር ነገር ለሙዚቃ ያለውን ፍቅር ስላየው ነው እና እኔ ምንም ያደረኩት የለ። ያደረኩት ስለ እሱ ያለኝን እይታ ነው ያካፈልኩት። አርቲስቶቻችን አንድ አልበም ሰርተው ለህዝብ ለማቅረብ ያለባቸውን ችግር ታያላችሁ። እስከ ሰባት ዓመት እየወሰደባቸው የአንድን ሙዚቃ ታሪክ እንዲህ ለማድረግ በግሉ መነሳቱ አንድ ኢንስቲትዩት፣ እንደ ዩኒቨርሲቲ ማድረግ የሚገባውን ስላረገ ከዚህ በላይ ይገባዋል ብዬ ነው ጥያቄው መነሳቱ ረድቶናል። እንግዲህ ይህንን እንድትነግረን ለሌሎቻችን በመድረክ እዛ ለተገኘን ያካፈልከውን ለአድማጮቻችንም በሰፊው በምስልም ለሚመለከቱት እንድታጋራ እድል ሰጥቷል። ጥያቄ ላስከትል ታድያ። እንደው መልካሙ እዚህ ላይ አልተናገረም ላሉላ ምንድን ነው ያደረከው? እሱ ትንሽ ጠቀስ አድርጓል። ቅደም ተከተሉም አረንጅመንቱን በመስራት ረድተውኛል ብሏል። ከዛ ውጭ የሆነ ነገር የለም። ለምሳሌ አንዳንድ ቦታ ላይ አንዳንድ ሰዎች ማን ነው ይሄ ሲለኝ ያንን ሰው የስለማቅ ያንን ሰው ትክክለኛ ስሙን ነግረዋል፣ ታረጋግጥለታለሁ እዚህ ኦርኬስትራ ውስጥ ይሰራ እንደነበረ የተወሰነ ጊዜ ነው። ትንሽ ነው። ይሄን ያህል ብዙ የሚባል ነገር አይደለም። አጠቃላይ ስራውን በሙሉ የጨረሰው እሱ ነው፣ ሰርቶ ታማኝ። ወደ ጀመርኩት ጥያቄ ልሰድ። ቅድም የዘመንን ጉዳይ ስናነሳ በተለይ በሙዚቃ ውስጥ ትልቅ ቦታ ስለሚወስደን ሌላ ትልቅ ርዕሰ ጉዳይ በዚህም ሀገር አለ። በኢትዮጵያም የሙዚቃ ታሪክ ውስጥ ደግሞ ለየት ያሉ ስራዎች የተሰሩበትን ዘመን በዛ የማካተትና የመመልከት ሁኔታ ስላለ የወርቃማው ዘመን ትዝታዎች ስትል ቀድሞ ዘመን ነው የሚታየው ጊዜ ነው የሚታየው እና ከእስከ ብለህ እንድታስብ ያደርጋል። ታሪክ እንደመሆኑ አብርሃም እጁ የገቡለትን የቀደሙ ምናልባትም በስምም በስዕልም የማናውቃቸውን ሁሉ አካቷል። ለአንተ ግን በመጽሐፉ ርዕስ ተንደርድረህ የወርቃማው ዘመን ያንተን ስዕል ስጠን፣ እግረ መንገድህን ደግሞ በኢትዮጵያ ሙዚቃ ታሪክ ታላላቅ ስራዎች የተሰሩበት የምትለውን። ከሁሉ ነገር በፊት የዚህ የሙዚቃ ስራ በኢትዮጵያ ውስጥ ሲጀምር ጋብቻ ከልክል ሙያ ነው። በሙዚቃ ውስጥ መሳተፍ በህብረተሰቡ መገለል ነው። ያንን ግንብ ሰብሮ መውጣት ቀላል ነገር አይደለም። በሁለተኛ ደረጃ ህዝቡ ሙዚቃውን እያጣጣመ መጥቶ ሙዚቃ ለመመልከት ወደ አዳራሽ ሲገባ ከአለባበስ ጀምሮ ለጥበቡ የሚሰጠው ክብር ባለሙያው ለዛ ሙዚቃ በሚሰጠው ክብር ራሱን ቀድሞ በማዘጋጀት ለምሳሌ ለዘመን መለወጫ በዓል ሲዘጋጁ እስከ ዘጠኝ ወር ድረስ ነው አንድ ዜማና ግጥም የሚጠናው እና ሁሉ ሰው በዛ ስራ የተሟላ ሆኖ እንዲቀርብ። ዘጠኝ ወር አንድ ዜማና ግጥም ማጥናት ምን ማለት? በሌላ በኩል ደግሞ አሁን ካለው ዘመን ጋር እንደው በትንሹ አስተያየት ስተያየት ዘመን ቴክኖሎጂ ምን መጥቷል። ሀያ የኦርኬስትራ አባሎች አንድ ድምፃዊ ይህን የሚያጅበው ሌላ አንድ ሀያ የመድረክ ተንቀሳቃሾች በአንድ ላይ የስልሳ የአምሳ ሰው አእምሮ እንደ አንድ ሰው የሚንቀሳቀስበት ዘመን ነበረ ሀያ ሙዚቀኛ እንደ አንድ ሰው ሳይሳሳት ለመሄድ የሚጠርበት ዘመን ነበር አሁን የሀያ ሰዎችን አንድ ኪቦርድ ተቆጣጥሮ አንድ ሰው ብቻ የአንድ ሰው እይታ የአንድ ሰው ቅንብር መጥቶ እንግዲህ ከዘመን ጋር ልናየው እንችላል። በዛ ዘመን ወርቃማ የሚያሰኘው ብዙ ሆኖ እንደ አንድ መስራት በዚህ ላይ የጥበብ ዲሲፕሊኑ ጠዋት ሁለት ሰዓት መግባት ካለብህ ገብተህ እስከ አስራ አንድ ሰዓት ሰርተህ አጥንተህ፣ ያ ተገምግሞ ምን ተብሎ ግጥሙ ከዜማው መሄዱ አንደኛው ክፍል ከአንዱ ጋር ፉክክሩ ያ ሆኖ ለህዝብ ይሰጥ የነበረው ዘመን የመሻገራቸው ምክንያቶች ሁሉ ወርቃማ ያሰኛቸዋል፣ እና ብዙ ልንሄድበት እንችላል ረንደው ካመጣችሁት ብዙ ልንጅምር ትንችላለ መልካሙ አዎ ይኸው ነው አየህ እንዳውም እንደሚመስለኝ በመጀመሪያ ደረጃ የነበሩት የሀገር ፍቅር ቲያትር የባህል ተጫዋቾች በኋላ እንደገና የተጀመረው በማዘጋጃ ቤት ሙዚቀኞች ነው ከዛ ቀጥሎ ደግሞ ክቡር ዘበኛ እያለ ምድር ጦር ከዛ ከፍ እያለ ቀዳማዊ ኃይለ ስላሴ ቲያትር በዘመናዊ መንገድ በባህላዊ መንገድ በአንድነት ተደራይቶ ይሰራና ይተላለፍ የነበረበት ጊዜ ያ ጊዜ ራሱ ጳጉሜ አምስትን ወይንም መስከረም አንድ ቀንን በሬዲዮ ለማዳመጥ ድሮ ላይቭ ነበር የሚተላለፍ ሬዲዮ ታውቃለህ። እኔ ራሴ በቴሌቪዥን ላይቭ አስተላልፌአለሁ በ59 ዓመተ ምህረት የኔን መልክ አላየውም ሰርቼ ከገባ በኋላ ትናንት ጥሩ ነበር ይሉኛል። እንደዚህ ያስተላለፍንበት ጊዜ ነው። ያ ዘመን ነው እንግዲህ። ስህተት ቢኖር ምን ቢኖር ምን ያህል ነው? እዛን ጊዜ የሚፈጠረው ነገር ቀጥታ በቴሌቪዥን ላይቭ ነበር የምናስተላልፍ እና ያ ሁሉ ሆኖ ግን ፍቅር ነበረው። ሰው ለሙዚቃ ፍቅር ነበረው። ሰውም ፍቅር ነው። ጠቅላላውን እንግዲህ መቼም ያለፈውን ሁል ጊዜ እንወደዋለን እንደሚመስለኝ፣ እኔ አባቶችም የራሳቸውን ያለፈ ጊዜ ነው የሚወዱት ከእኛ ጊዜ የበለጠ እና እነኝህን ሁለት ወይንም ሶስት ትውልድ ያካተተው ነገር በእውነቱ እኔ ወርቃማውም ያንሰዋል። አድማጮች በወርቃማው ዘመን ትዝታዎች የፎቶ መጽሐፍ መነሻነት በስልክ የያዝናቸውን አንጋፋውን አርቲስት ቀለም ወርቅ ደበበን ጨምሮ ከዚህ ከስቱዲዮ ደግሞ ከሶስቱ እንግዶቻችን አዘጋጁ አቶ አብርሃም ብዙነህ፣ አርቲስት ታማኝ በየነና አንጋፋው ድምፃዊ መልካሙ ተበጀ ጋር የጀመርነው ወግ አልተቋጨም። ቆየት ብለን ለቀሪ ወግ እንመለሳለን።